የባላንጣዎች ቡድን ኢልማ አዳሙ ከምዕራብ ዩናይትድ ስቴትስዋ ሎስ አንጀለስ ከተማ ያደረሱን በ2005 ዓ.ም የተታተመና ለሽልማት የበቃ መጽሐፍ ነው። እርስ በርስ የሚጋጭ ሐሳብ ያዘለ ስለሚመስል የባላንጣዎች ቡድን ብሎ ነገር ግር ሊል ይችላል። ስመጥሯ የታሪክ ተመራማሪ ዶሪስ ጉድዊን ቲም ኦፍ ራይቫልስ በሚል ርዕስ ስለ አብርሃም ሊንከን ያቀለመችው ድንቅ መጽሐፍ ነው፣ አቶ ይልማ ይንደረደራሉ። ስለ ሊንከን አስር ሺህ የሚደርሱ መጽሐፍትና መጽሔቶች ታትመው ሳለ ዶሪስ ምን ይሁን ብላ ነው ሌላ መጽሐፍ የምትጨምረው ያሉ ሁሉ አፋቸውን በጨዋ ጥበዋል፣ ይሉናል ይልማ። ዶሪስ ታሪክን የምታበጥረው ለእርሷ ብቻ በተጨራ አይነት የተመራማሪነት ስልት ነውና መጽሐፉ በቢሊዮን የሚቆጠሩ አንባቢያንም አፈራ። ይህን መድበል ያጣጣምሁት ቀርቶኛል ብዬ በማልጠረጥረው ትጋትና የመረዳት ስሜት ነበር። ጥሩ ደራሲ ፈታኝ ሀገራዊ ሁነቶችና ኮከብ ገጸ ባህሪያት እንዲህ ያለ ወግ ያላብሳሉ። የማገናዘብንና አሻግሮ የማየትን ፍላጎት ያነሳሳሉ። ታዲያ በአሜሪካው የሰቆቃ ታሪክ ዘመን ውስጥ እየተጓዝሁና መሪዎቹና ሕዝቡ እንዴትስ ብለው ፈተናውን እንደተወጡት እየተገረምሁ እዝነ ልቦናዬ ጭልጥ እያለ ወደ ሀገራችን ሁኔታ መንጎዱ ግን አላቆመም ነበር። በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት ብያለሁ። በጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉ ሁሉ ቀበቶን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳዳኝ ይልማ ይቀጥላሉ። መጽሐፉ በመረጃ የራሰ ልብ የሚያንጠለጥሉ የታሪክ ሁነቶች የበዙበት አንጀት የሚበሉና ቅስም የሚሰብሩ ትራጀዲዎች የሚፈራረቁበት የመሪነት የጀግንነት የጭካኔና የምህረት ሰባዊ ባህሪዎች የሚጠላለፉበት እንደ ልብ ወለድ የሚነበብ መጽሐፍ ነው የሰባት መቶ ሃምሳ ገጽ ትረካን በሶስት ገጽ መጣጥፍ ላጠቃል ብል ከእብደት ይቆጠርብኛልና የዛሬው አነሳሴ መጽሐፍ ትችት ላይ አላሰለም። በእርሱ ፈንታ አገራችን ለምትገኝበት የፖለቲካ ቁልፍልፍ ተመክሮአለሁ ብዬ ባመንኩበት አንድ ቁም ነገር ላይ ጥቂት ላምባዲና ላበራበት ፈለግ ባላንጣ ማለት ጠላት አለመሆኑንና ባላንታዎች በአንድ ቡድን ተሰባስበው ሀገርና ወገንን ሊታደጉ እንደሚችሉ የታሪክ ጭብጥ ልሰጥ አሰቡ ከ855 እስከ 1865 አሜሪካ ለግንዛቤ ይረዳ ዘንድ ባጭር ትረካ ልጀምር። ዘመኑ በአሜሪካው ሰሜናዊና ደቡባዊ ስቴቶች መካከል የጥቅም የተደማጭነትና ያስተሳሰብ ፉክክር የጎላበት ነበር። ሁለቱን ወገኖች ያንድ ታሪክና ያንድ ትልቅ ራዕይ ማህበርተኛ አድርገው የሚያስተዳድሩ ድርና ማጎች መብዛታቸውን ያህል፣ ክልል ተኮር ስሜቶችና የልሂቃን እኔ በልጥ እኔ በልጥ ለማስመስከር ሲባል የተፈለሰሙ ፖለቲካ እንዝርቶች የጦዙበትም ዘመን ነበር። የሰሜኑ ኤሊት በሁለት አብይ ምክንያቶች ባርነት እንዲያከተም ፈለገ። አንደኛው ምክንያት የባሪያዎች ነጻ መውጣት በታሪካዊው የአሜሪካ ህገ መንግስት ውስጥ በጉልህ የተቀረጸውን የሰው ልጆች እኩልነት እውን የሚያደርግ ሲሆን፣ ሁለተኛዋና ስውሯ ምክንያት ደግሞ የባርነት መወገድ ሰሜኑ ክፍል ለፋብሪካዎች መስፋፋት የሚያስፈልገውን የሰው ኃይል ስለሚያፈልስለት ነበር። ባንጻሩ ታዲያ የደቡብ ግዛቶች ያለ ባሪያ ጉልበት እርሻውም ሌላውም የኑሮ ጣጣ አይሳካላቸውምና ሞተን እንገኛለን አሉ። ድሮም ቢሆን ሰሜኖቹን ተመጻዳቂ አድርገው ስለሚያዩቸውም ነገራቸውን አይወዱላቸውም። የደቡብ ልሂቃን ታዲያ ስውር ፍላጎታቸውን ለማሳካት ህዝቡን ያነሳሱት ሰሜንተኞች ነጻነትህ ሊገፉህ ነው፣ በባሪያ ለመገልገል እግዜር የሰጠህን ጸጋ ሊያነሱብህ ነው ለም መሬት እህል ሊነጥቁ ነው የሚል የስጋት ፕሮፖጋንዳ ይነዙ ጀመረ። ስሜታዊነትና የሥጋት ድባብ መጨረሻው ክረት ላይ ሲደርሱ በመጠኑ ገፍተውበት የኮንፌዴሬት መንግስት አወጁ፣ የጦርነት በርም ከፈቱ። የሚትረካው ምጥም ቢሆንም ለአንድ መጽሔት የሚበዛ በመሆኑ ስለ ተከፈቱት ብዙ በሮች፣ ስለ ባላንጣዎች ቡድን ምንነት፣ ቁጥሩ እጅግ የበዛ መጽሐፍ ስለ ተጻፈላቸው እና ብዙም ስለ ተባለላቸው የአመራርና የአስተዳደር ጥበባቸውንም ጥባቸውንም ስለ መካንና በአስቸጋሪ ጊዜ በብቃት ስለ መምራት የተወራላቸው ፕሬዝዳንት አብርሃም ሊንከን ብሎም በመጽሐፉ ስለሚተረከው አቶ የልማ በተረካቸው ስለሚያጋሩን የራእይ ጥራት፣ የሐሳብ ልዩነት ማለፊያ ጉዳይነት፣ ድልን ስለማጋራት፣ ስህተትን ስለ መካፈልና ዘና ማለት አስፈላጊነት እና ተፈጥሮአዊነት፣ ርኅራሄና ታላቅነት፣ ስሜታዊነት አጥፊ ስለ መሆኑ የሊንከንን ታሪክ ዋቢ ባደረገው በዚህ የባላንጣዎች ቡድን መጽሐፍ ብብ ቋንቋ ያደረሱንን በቀጠሮ ልናሳድር ነው። አንድ ጭብጥ ግን በጣም አስፈላጊና የበልጥ ትኩረት ሳቤ ብቻ ሳይሆን ፀሐፊው ለጊዜያችን ጠቃሚ እንዲሆን ምክንያታዊም ጭምር በመሆኑ እዚህ ጋር ለመጥቀስ እንገደድ። የባላንጣዎች ቡድን አሁን ሊንከን አሜሪካን የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማሰባሰብ ከቻልኩ ብቻ ነው ብለው በጽኑ ያምኑ ነበረው። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል ፣ ስጋቶችንና ምኞታቸውን ያገናዘበ እንዲሆንም ይፈልጉ ነበር። ጽሑፉ ይቀጥላል። አድማጮች፣ በመጪው የራዲዮ መጽሔት ወቅት መስኮታችን ጸሐፊያችንን አቶ ይልማ አዳሙን በድጋሚ እናመስገን አድልሉ